በቅርቡ እና በቅርቡ በኢትዮጵያና በኤርትራ መካከል የተፈረመውን የሰላም የወዳጅነት ስምምነት ተግባራዊ የማድረጉ ሂደት መጀመሩን አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምፅ ገልጠዋል። ከባልደረባችን እስክንድር ፍሬው ጋር ነው ማምሻውን የተወያዩት። በጣም አመሰግናለሁ ስለ ጊዜዎት አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ እንግዲህ በኢትዮጵያና በኤርትራ መካከል ያለው ግንኙነት በርካቶች ባልጠበቁት ሁኔታ በፍጥነት እየተሻሻለ መጥቷል። ለዚህ ዋነኛው መሰረት ደግሞ በተለይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በአስመራ ያደረጉት ጉብኝት፣ በዛም የተፈረመው ስምምነት ነው። ያ ስምምነት አሁን ወደ ትግበራ እየገባ መሆኑን ዛሬ በሰጡት ጋዜጣዊ መግለጫ ላይ ጠቃቅሰዋል አቶ መለስ ምንድን ነው ያለው እውነታ ከዚህ አንጻር እሱን እስቲ ዘርዘር አድርገው እንግዲህ መጀመሪያ እስክንድር ጊዜ ልስጥልኝ አመሰግናለሁ ያለው አንተ እንግዲህ የኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በአስመራ ያደረጉትን ጉብኝት ተከትሎ በሁለቱ ሀገሮች መካከል የተፈረመ የሰላም የሰላምና የወዳጅነት መገለጫ ነበር እንግሊዝኛው የአስመራ ዲክላሬሽን ፎር ፒስ ኤንድ ፍሬንድሽፕ የሚባለው ማለት ነው ስለዚህ ከሰሞኑ በጣም ፈጣን በሆነ መልኩ አንተም እንዳልከው ወደ ትግበራ መሬት ላይ የማውረድ ስራ እየተሰራ ነው። በዚህ መሰረት የመጀመሪያው በአዲስ አበባ እና አስመራ መካከል የአውሮፕላን እንቅስቃሴ ይጀመራል። በነገ ዕለት የኢትዮጵያ አየር መንገድ የመጀመሪያ የሆነውን በረራ ወደ አስመራ ያደርጋል። ወደ አራት መቶ ስልሳ አምስት የሚሆኑ የመንግስት ኃላፊዎች፣ ባለሀብቶች፣ ታዋቂ ግለሰቦች ለረዥም ጊዜ በሚባል ሁኔታ ከቤተሰቦቻቸው፣ ከወዳጆቻቸው፣ ከዘመዶቻቸው ተለያይተው የነበሩ ኤርትራውያን ወንድሞቻችን እና እህቶቻችን ወደ አስመራ ጉዞ ያደርጋሉ። የኢትዮጵያ አየር መንገድ በአስመራ የትኬት ጽሕፈት ቤት ከፍቷል፣ ስራ ጀምሯል። ይሄም በሁለቱ ርዕሰ መዲናዎች መካከል ያለውን አየር ትራንስፖርት ለማፋጠን የሚረዳ ነው። ስለዚህ የመጀመሪያው ጉዳይ የአየር ትራንስፖርት መጀመር ነው። በአስመራው ዲክላሬሽን አንቀጽ ሶስት መሰረት ትራንስፖርት በንግድና ኮሚኒኬሽን መስክ በሁለቱ ሀገሮች መካከል ትስስሩን ማቀላጠፍ የሚል ነው። ሁለቱ የሀገራቱ መሪዎች የፈረሙ ስ ስለዚህ በዚህ መሰረት የትራንስፖርት ጉዳይ ወደ መሬት ላይ መውረድ ጀምሯል። ቀደም ሲል በኢትዮጵያና ኤርትራ መካከል የዓለም አቀፍ የስልክ ግንኙነት መጀመሩ ሳይዘነጋ ማለት ነው። ሁለተኛው የአሰብ ወደብን ጥቅም ላይ ለማዋል ኤርትራም በኢትዮጵያም በኩል እንቅስቃሴ ተጀምሯል። በእኛ በኩል የማሪታይም አገልግሎት ባለስልጣን፣ የመርከብ ባለስልጣን፣ የትራንስፖርት ሚኒስቴርና ሌሎች የሚመለከታቸው ሴክተር መስሪያ ቤቶች አንድ ግብረ ኃይል አቋቁመው ይሄን ወደብ አገልግሎት ለመጀመር የሚያስችል የቅድመ ዝግጅት ስራ ተጀምሯል። እሱ በጣም በተጋጋለ ሁኔታ እየተካሄደ ነው። በዚህ በኩል አሁን ለመገናኛ ብዙኃን ሊገለጽ የሚችለው የመንገድ ስራ ነው። ወደ አሰብ የሚወስደው መንገድ ለረዥም ጊዜ ጥገናም እድሳትም ሳይደረግለት የቆየ ነው። እሱን የመስራት ስራ በሰፊው እየተካሄደ ነው። ይሄ በምዕራብ በኩል በምስራቅ በኩል በአሰብ መስመር ያለው ነው። ከዛ ውጭ ግን ኢትዮጵያ ከኤርትራ ጋር በምትዋሰናቸው አካባቢዎች የህዝብ ለህዝብ ጉድኝትና እንቅስቃሴ ማድረግ እንዲቻል በሁለቱ መንግስታት በኩል እንቅስቃሴ የደረገ ነው። እኛ ያሰብ ወደብን ለመጠቀም የምናደርገውን እንቅስቃሴ በተመሳሳይ በኤርትራ በኩልም እንደዚህ አይነት ለአገልግሎት ለማብቃት እንቅስቃሴ እያደረጉ እንደሆነ መረጃው አለን። ስለዚህ የኢትዮጵያ አየር መንገድ ስራ መጀመሩ፣ ቀደም ሲልም ከዛ በፊት ስልክ አገልግሎት ጀምሯል። የወደብ አገልግሎትም ጀምሯል። እንግዲህ ሌላኛው በሁለቱ ሀገሮች መካከል የልዩነት ግንብ ማፍረስ አገሮቹን፣ ህዝቦቹን የሚያገናኝ የፍቅር፣ የህብረት ድልድይ እንገንባ ሲባል ነበር። ይህን በማድረግ በኩል በጣም ተጠቃሽ የሚሆነው እና ለረዥም ጊዜ ሲጠበቅ የነበረው በሁለቱ ሀገሮች መካከል ያለውን የዲፕሎማሲ ግንኙነት ቀደም ሲል ወደ ነበረበት የመመለስ እንቅስቃሴ ነው። ይሄ በእንግሊዝኛው ኖርማላይዜሽን የሚባል ነው። ይህን ማድረግ ቢቻል በኤርትራ በኩል አዲስ አበባ ያለውን ኤምበሲ በትናንትና ሁለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዚዳንት ክቡር ፕሬዝዳንት ኢሳያስ አፈወርቂ ባሉበት ተመርቆ በይፋ ተከፍቷል። በኢትዮጵያ በኩል አስመራ ያለውን ቀደም ሲል የነበረውን ኤምባሲ መክፈት በሚቻልበት ሁኔታ ላይ ቅድመ ዝግጅት ስራ በእኛ በኩል እየተካሄደ ነው። ይሄ እንደተጠናቀቀ ለህብረተሰቡም ለመገናኛ ብዙሀንም ይፋ የምናደርገው ይሆናል። የእነዚህ የኤምባሲዎች መከፈት በኢትዮጵያና ኤርትራ መካከል የህዝብ ለህዝብ ዝውውር እንዲኖር የተለያዩ ቤተሰቦች እንዲገናኙ የተበጠሰ ግንኙነት መቀጠል እንዲችል፣ ከዚያም ባለፈ ግን በሁለቱ ሀገሮች መካከል ተቀዛግዞ የነበረው የኢኮኖሚ እንቅስቃሴ ህይወት እንዲዘራ እድል የሚሰጥ አጋጣሚ ይፈጥራል። የዛሬው እንግዲህ ይህንን የሚጠብቅሉ አልነበረም። አሁን ከወር በፊት ወይ ከሶስት ወር በፊት የነበረውን እና እንደ እሱም ማለት የቀጥታ ባርሰት እውነት ነው የዛሬ መቶ አራት መቶ አምስት ቀን ይሄ የሚታሰብ የሚታለም የሚገመትም ነገር አልነበረም። ትክክል ነው። ይሁን እንጂ ሁለት መሰረታዊ ነገሮች አሉ። አንድም በሁለቱ ሀገሮች ህዝቦች መካከል መሰረታዊ የሚባል ችግር አልነበረም፣ የለምም። ተግባር ያሳየን ነገር ይሄ ነው። ኢትዮጵያውያንና ኤርትራውያን አንድ ህዝቦች ናቸው። በተለያየ መልክዓ ምድር የሚኖሩ አንድ ህዝቦች ናቸው። የጋራ ቋንቋዎች አሏቸው። የጋራ እሴቶች፣ ትውፊቶች፣ ባህሎች አሏቸው የጋራ የጀግንነትም የይቅር ባይነትም ባህሎች አሉባቸው። እሱ ነው በተግባር የታየው። ከዛ ባለፈ ግን የፌዴራል ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በዓለ ከበዓለ ሲመታቸው ጊዜ ጀምሮ ከኤርትራ ጋር ያለው ግንኙነት እንዲሻሻል፣ ይህንን ግንኙነት በማሻሻል የሁለቱ ሀገሮችን ጥቅም ብቻ ሳይሆን ለክፍለ አህጉራዊ ውህደት ለመስራት ቁርጠኝነታቸውን ከመጀመሪያ ቀን ጀምሮ ያለምንም ይሉኝታ እና ያለምንም እግር መጎተት ቁርጠኝነታቸውን አሳይተዋል። ይሄ አንደኛው ነው። ፈረንጆቹ እንደሚሉት ታንጎ በአንድ ሰው አይደነስም፣ በአንድ እጅ ማጨብጨብ አይቻልም። ከክቡር ጠቅላይ ሚኒስትሩ ለተሰነዘረው የሰላም ሀሳብ የኤርትራው መሪ የሰጡት በጎ ምላሽ ሁለተኛው አስተዋጽኦ ተደርጎ ሊወሰድ ይችላል። እስክንድር በአለም አቀፍ ግንኙነት ሳይንስ ውስጥ በመሪዎች መካከል ያለ መናበብ፣ መቀራረብ እና አይነ እና አይን ለመታየት መቻል ከዚህ መሪ ወይም ከዚች መሪ ጋር መስራት እችላለሁ መነጋገር እችላለሁ ብሎ ማሰብ ወይም በእንግሊዝኛው ሊደርሽፕ ከሚስሪ በጣም አስፈላጊ ነው። እኔ እሱ በሶስተኛ ደረጃ መታየት ያለበት ይመስለኛል። እና የዛሬ ሶስት ወር በፊት የማይታሰብ የማይታለም ጉዳይ በእንደዚህ አይነት ፍጥነት ለውጥ ያመጣበት ምክንያት ይሄ ይመስለኛል። ኤርትራውያን ለክቡር ጠቅላይ ሚኒስትሩ ባደረጉት በጣም ወንድማዊ አቀባበል እና አሸኛኘት ለእሳቸው ብቻ አለን ለኢትዮጵያውያን ያላቸውን ፍቅር አሳይቷል። በተመሳሳይ መንገድ ኢትዮጵያውያን ከአዲስ አበባ እስከ ሐዋሳ እና ዙሪያው ከተማዎች በአጠቃላይ ኢትዮጵያ እንደ ሀገር ለኤርትራው ፕሬዚደንት ያደረጉት አቀባበል ለእሳቸው ብቻ ያደረገ አቀባበል ተደርጎ መውሰድ የለበትም። የረዥም ጊዜ ትስስር እና ናፍቆት እና አክብሮት ላላቸው ኤርትራውያን ወንድሞቻችን ና እህቶቻችን ያለንን ፍላጎት በየትኛውም ደረጃ አስመራሙ የሆነ አዲስ አበባ በዚህ ደረጃ ለሀገር መሪ አቀባበል ተደርገ አያቀ- ለሀገር መሪ የተደረገው አቀባበል ደግሞ ያለምንም ወስዋት ቀላጤ እና ቅስቀሳ ያደረገ ነው። አዲስ አበባ ውስጥ ከቦሌ እስከ ቤተ መንግስት በሌሊት ሰው ተሰልፎ አቀባበል ሲያደርግ ማንም ጥሪ ያላቀረበለት እንዲሁም በመንግስት በኩል የኤርትራው ፕሬዚደንት ወደ አዲስ አበባ እንደሚመጣ የተነገረው አርብ አስራ አምስት ሰዓት ላይ የመንግስት ኮሚኒኬሽን መግለጫ ይሰጥበት የውጭ ጉዳይ ሚኒስትር የቃል አቀባይ መግለጫ ይሰጥበት። ስለዚህ በዚህ ጉብኝት አንድ የታየ ነገር ቢኖር ሁለቱ ህዝቦች ሰላም ይፈልጋሉ። የጥላቻ ጥቁር መጋረጃ እንዲቀደድ ይፈልጋሉ። እናቶች ልጆቻቸው በህይወት ኖረው ምሽግ ወይም አውደ ግንባር ሳይሆን ትምህርት ቤት ደርሰው እንዲወቱ ይፈልጋሉ። ይሄ ነ የታየ አቶ መለስ እንግዲህ ነገ ጠዋት በሚኖረው በረራ የህዝብ ለህዝብ ግንኙነቱ የበለጠ እንደሚጠናከር ገልጸዋል። ከኢኮኖሚያዊ ግንኙነት አንጻር በተለይ የአሰብ ወደብን ከመጠቀም አንጻር አሁን የአሰብ ወደብን ለመጠቀምም ዝግጅት እየተደረገ ነው ብለዋል። ዘርዘር ያሉ ነገሮች አሉ ወይ? ከጠቅላይ ሚኒስትር አብይ አህመድ ለምሳሌ በሚሊኒየም አዳራሽ ባደረጉት ንግግር እኔ እና አቶ ኢሳያስ ስንደመር አሰብን በጋራ እንጠቀማለን ብለዋል። ከዛ ውጭ ግን አሰብን ለመጠቀም በሁለቱ ሀገራት መካከል እየተደረገ ዝርዝር ስምምነት አለ ወይ? ምንድን ነው የሚሆነው ቀጣዩ ሂደት? ከዚህ አንጻር እንግዲህ ሁለቱ መሪዎች አስመራ ላይ የፈረሙት የውሳኔ መገለጫ ተከትሎ በውጭ ጉዳይ ሚኒስትሮቹ የሚመራ የጋራ ኮሚሽን እንዲቋቋም ተወስኗል። ከሌሎች ጎረቤቶች ሀገሮች ጋር እንደምናደርገው ሁሉ ይሄ የሚቋቋመው የጋራ ኮሚሽን በኢኮኖሚ በማህበራዊና ፖለቲካ ጉዳዮች ላይ ያተኮሩ ዝርዝር ጉዳዮችን በቅርቡ ያያል ተብሎ ይጠበቃል። ለምሳሌ ቅድም ከነሳ የወደብ ጋር በተያያዘ ምን አይነት አጠቃቀም ነው መኖር ያለበት? ክቡር ጠቅላይ ሚኒስትሩ ያሉት እንዳለ ሆኖ ታሪፉ ምን መሆን አለበት ክፍያው በምንድነው መፈጠን ያለበት የሚሉ በያንመስኩ ዝርዝር ጉዳዮች በቀጣይ የሚታዩ ይሆናሉ። እነሱ ጊዜ በፈቀደ ቁጥር እና መጠን ወደፊት የምናሳውቅ ይሆናል። አቶ መለስ እንግዲህ ስምምነቶች ተፈረሙ፣ ለሀያ አመታት የነበረው ፍጥጫ እንዲቆም ተደረገ፣ ሰላም ወረደ። ከዚህ በኋላ በዋነኛነት የሚጠበቀው ቀጣይ ሂደት ምንድን ነው? ኤምባሲዎቹ መከፈታቸው እንደተጠበቀ ሆኖ ማለት ነው። ቀደም ሲል ለመግለጽ እንደሞከርኩት በሁለቱ የውጭ ጉዳይ ሚኒስትሮች የሚመራው የጋራ ኮሚሽን በዝርዝር ጉዳዮች ላይ እየተነጋገረ እየመከረና እየዘከረ የሁለቱን ሀገሮች ግንኙነት የበለጠ የሰመረ ለማድረግ ጥረት ያደርጋል። አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ በጣም አመሰግናለሁ። ስለ ጊዜው እዚህ ብር ስጥልኝ እስክንዱስ